የማኅበራዊ መገናኛ ዘዴዎች ቅኝት። አንድ ሕዝብ፣ አንድ ኢትዮጵያ። አርቲስትና የመብት ተሟጋቹ ታማኝ በየነ በዚህ ሳምንት መንደርደሪያ ከባህር ዳር ካሰማው ንግግሩ የተቀነጨበ ነው። ታማኝ በርካታ ሺዎች የሚቆጠሩ ታዳሚዎች በተገኙበት በባህር ዳር ስታዲየም ያሰማው ንግግሩ ብዙዎችን ማህበራዊ መገናኛ ዘዴዎች ላይ ለድጋፍና ለተቃውሞ አስነስቷል። አዲሱ የአዲስ አበባ ነዋሪዎች መታወቂያ ይዘትና ንድፍ ለውሳኔ የመቅረቡ ዜና በተመሳሳይ ድጋፍና ና ተቃውሞ አጭሯል። የራያ ተወላጆች ላይ ትግራይ ክልል ውስጥ ይደርሳል የተባለውን በ በደል በመቃወም በዚሁ ሳምንት አዲስ አበባ ከተማ ውስጥ ሰልፍ ተከናውኗል። የትግራይ ክልላዊ መንግስት ወልቃይትና ራያን በተመለከተ ያወጣው መግለጫም መነጋገሪያ ሆኗል። ሁሉንም ቃኝተናል። አብራችን ቆዩም ታዋቂ ሰዎች የትኛውንም አመለካከት ያራምዱ የሚያሰሟቸው ንግግሮች ተጽዕኖ ብርቱ ነው። ከአርቲስትና የመብት ተሟጋቹ ታማኝ በየነ ከባህር ዳር የተሰማው የሰሞኑ ንግግር በብዙዎች ዘንድ ድጋፍና ተቃውሞ አጭሯል። ታማኝ ያሰማው ንግግር ከጎሳ ይልቅ ኢትዮጵያዊነት ላይ ትኩረት እንዲሰጥ አጽንዖት ሰጥቷል። በንግግሩ ጣልቃም እጅግ በርካታ ቁጥር ያላቸው ደጋፊዎቹ ይደገም እያሉ ድጋፍ ሲሰጡት ነበር። ታማኝ ያደረገው ንግግርን ተመርኩዘው ከተሰነዘሩ አስተያየቶች መካከል አቤል ጅራታ የተባለ የፌስቡክ ተጠቃሚ አንድ ህዝብ አንድ ኢትዮጵያ ሲል በመጠየቅ ይጀምራል ስንት ኢትዮጵያን ነበር የሚያውቀው የመረጠው አንዱ ህዝብስ የትኛው ህዝብ ነው የቀረውን ህዝብ ምን ሊያደርገው አስቦታል ሲልም አክሏል የማግለል ዘመን ግን ላይመለስ ተቀብሯልና በከንቱ ጊዜያችሁን አትጨርሱ ብሏል ከአቤል ጅራታ ተቃራኒ ሀሳብ በማንሳት ጽሑፉን እዛው ፌስቡክ ላይ አብርሃም ሀብተ ኢየሱስ አቤል አስፍሯል ታማኝ አብይና ለማ ከሚሉት የተለየ አላለም በሚለው ጽሁፍ የተንደረድረው አብርሃም ህዝቦቿ በእኩልነት በመከባበር ስለሚኖሩባት ሀገር እያንዳንዱ ዜጋዋ በመረጠበት የአገሪቷ ክፍል ለመኖር መብቱ የተጠበቀባት ስለመሆኗ ነው የተናገረው ሲል አክሏል። ከ27ና ከዚያም በላይ ለሆነ ጊዜ ስለ መለያየት ተሰብኳል ስለዚህም አልጠቀመንም ያለው አብርሃም ሌላውን ስለማግለል የተናገረው በፍጹም የለም ብሏል። ታማኝ የባህር ዳር ንግግሩን ያደምጡ ለነበሩ ታዳሚያን ምክር አዘል መልእክት አስተላል ታልፏል ማንም ይምጣ ማንም፣ በኢትዮጵያ ፖለቲካ የሚመለከተው ሁሉ መጥቼ ሀሳቤን እገልጻለሁ ካለ ቁጭ ብላችሁ አዳምጣችሁ ሞግቱ። አትምጡብን ማለት ግን የጠባቦች እንጂ የእናንተ ሊሆን አይገባም ሲል ተደምጧል። አማራ ክልል የለውም ክልሉ ኢትዮጵያ ነች የሚልና ሌሎች ኢትዮጵያዊነት ላይ የሚያተኩሩ መልእክቶችንም አሰምቷል። ብዙ ሰዎች ታማኝ እንደ ስሙ ታማኝ ሆኖ ለአመታት ዘልቋል በማለት አድናቆታቸውን ገልጠውለታል። የተቃወሙትም ነበሩም ል አሰፋ ትዊተር ላይ ታማኝ ጀግና ነው ሲል ጽፏል። ዳንኤል የታማኝን ንግግር በመደገፍ በፌስቡክ ጽሑፉ ሰው ሰው ነው፣ ኢትዮጵያዊም ኢትዮጵያዊ። ፈጣሪ ሲፈጥር በብሔር ከፋፍሎ አይደለም። በፈጣሪ ፊት ሁሉም የሰው ልጆች የእጆቹ ሥራዎች ናቸው። አንተ አማራ፣ አንተ ኦሮሞ፣ አንተ ደቡብ፣ አንተ ትግሬ ብሎ አይጠራም። የእኔ ብሔር ይበልጣል፣ ሌላው አናሳ ነው፣ የኔ ብሔር ቀዳሚ፣ ሌላው ተከታይ ነው ብሎ መስበክ ፈጣሪን ደካማ ፈጣሪ አድርጎ እንደማሰብ ነው ሲል ተችቷል። እንዲ ብሎ የሚታበይ አክቲቪስትም ይሁን ፖለቲከኛ እወደድ ባይና ትምክህተኛ ጥቅም ፈላጊ ነው። ያልፈጠረውን ሰው በምላሱ እየነዳ የዓላማው ማስፈጸሚያ ለማድረግ የሚፈልግ ጨለምተኛና ጠባብ ነው ሲል ጽሑፉን አጠናቋል። የህዳሴው ግድብ ዋና ስራ አስኪያጅ የነበሩት ኢንጂነር ስመኘው በቀለ ራሳቸውን አጥፍተዋል የሚል መደምደሚያ ላይ ፖሊስ ደረስኩ ሲል ዛሬ መግለጡን በተመለከተ አስተያየቶች ከየአቅጣጫው መጉረፍ የጀመሩት ወዲያውኑ ነው። አስተያየት ሰጪዎቹ ስለ ኢንጂነር ስመኘው በቀለ አስክሬን በመስቀል አደባባይ መገኘትና ሰበቡን በተመለከተ የየራሳቸውን መላምት ሰንዝሯል። የምርመራ ውጤቱን የማህበራዊ መገናኛ አውታር ተጠቃሚ በርካታ አስተያየት ሰጪዎች አልተቀበሉትም። ቢኒያም ትዊተር ላይ ያሰፈረው ጽሁፉ የብዙዎቹ ያለውን ሀሳብ የሚጋራ ይመስላል። በጣም የሚገርም የምርመራ ውጤት ነው ሲል ይንደረትራል። የቢንያም ጽሁፍ እንደ ስመኛው ያለ ትጉህ፣ አስተዋይ፣ ታታሪ ባለሙያ ራሱን ያጠፋል ብዬ ለማመን እቸገራለሁ። መቼም የነበረበት የስራና የበንዲቶቹ ጫና እንደ ምክንያት ከተቀመጠ ለምን በዚህ ወቅት ራሱን ለማጥፋት ወሰነ ሲል በመጠየቅ ጽሁፉ ይቋጫል። አዲሱ የአዲስ አበባ ነዋሪዎች መታወቂያ ይዘትና ንድፍ ለውሳኔ ቀረበ የሚለው የሪፖርተር የረቡዕ ዕለት ዘገባ ይዘትን በመንተራስ በርካቶች በማህበራዊ መገናኛ ዘዴዎች አስተያየት ሰጥቷል። አዲሱ የአዲስ አበባ መታወቂያ ይህን ይመስላል ተብለናል ሲል ትዊተር ላይ ጻፈው ሲራክ ተመስገን የአዲስ አበባ የከተማ የነዋሪ መታወቂያ የሚል ዲጂታል ፎቶግራፍን አያይዟል። ፎቶግራፉ ላይ የትውልድ ቀን እንጂ ቦታን አይጠቅስም። የነገድ ስያሜን የሚጠይቅ ሳይሆን ዜግነት የሚል ነያል ያለው አዲሱ መታወቂያን በተመለከተ ትዊተር ላይ ኪዳኔ ጫኔ ቀጣዩን ጥያቄ አስፍሯል። የአዲስ አበባ መታወቂያ እንደ ብዙ ሀገሮች ለማንኛውም የአዲስ አበባ ነዋሪ የሚሰጥ ነው ዲያስፖራውን ነዋሪና የውጭ ዜጎችን ጨምሮ፣ ወይንስ ለኢትዮጵያውያን የአዲስ አበባ ነዋሪዎች ብቻ ነው? የአዲሱ መታወቂያ አጠቃላይ ወጪ ህትመትን ጨምሮ 300 ብር ያህል ቢሆንም ነዋሪዎች ግን የሚከፍሉት የካርዱን ዋጋ ብቻ 80 ብር እንደሆነ ታውቋል ሲል ሪፖርተር ዘግቧል። ይህንኑ ዘገባ በማህበራዊ መገናኛ ዘዴዎች ከጽሁፎቻቸው ጋር ያያያዙ ሰዎች የምዝገባ ሂደቱ በኮምፒውተር የታገዘ የዲጂታል አሰራር የሚከተል መሆኑን ጠቅሷል ዘገባው አዲሱ መታወቂያ በአሻራ የተደገፈ እንደሆነ፣ ዋጋውም 80 ብር እንደሚሆን ያትታል። በርካቶች ጋር እንደደረሰው ዘገባ ከሆነ አዲሱ መታወቂያ በሁለት ቀለማት የተዘጋጀ ሲሆን በአዲስ አበባ ምክትል ከንቲባ ታከለ ኡማ ኢንጂነር የሚመራው የአዲስ አበባ ከተማ አስተዳደር ካቢኔ በሁለቱ አማራጭ መታወቂያዎች ላይ ከመከረ በኋላ አንዱን ያጸድቃል ተብሎ ይጠበቃል ተብሏል። አዲሱ መታወቂያ ንድፍን በተመለከተ የተቃውሞ አስተያየት ካሰፈሩ የማህበራዊ መገናኛ ዘዴ ተጠቃሚዎች መካከል ወጋየው ጉተማ ምኑም መታወቂያው ነው ታዲያ ብሏል ትዊተር ላይ ባጭሩም። ጋዲሳ ሆማ ደግሞ በፌስቡክ አስተያየቱ ዞር ዞር ብዬ እንዳየሁት ከሆነ የባንዲራ ጉዳይ፣ የራያ ጉዳይ፣ የሜቴክ ጉዳይና የቀበሌ መታወቂያ ላይ ብሔር መጠቀስ መቅረትና ሌሎችም የፌስቡክ አጀንዳዎች ናቸው። ከመጨረሻው አጀንዳ በስተቀር ሌሎቹ አዲስ አይደሉም። ለጋ አዲሳ መታወቂያው ላይ ብሔር መኖር አለመኖር ምኑ ነው ሲል አጠይቋል። አዲሱ ሸኮል ይህንኑ የመታወቂያ ጉዳይ በተመለከተ የዛሬ አንድ ዓመት ግድም ያቀረበው የፌስቡክ ጽሑፉ፣ በነገራችን ላይ የድሬዳዋ መታወቂያ ላይ ብሔር አይጠይቅም። አማራ ክልልም እንደማይጠይቅ ሰምቻለሁ። ሌሎች ክልሎችም ይህንኑ እንዲከተሉ ጥሬን አቀርባለሁ። አስፈላጊ የሚያደርገው አንዳች ምክንያት የለም ይላል። የመታወቂያ ጉዳይ ከተነሳ፣ ከሁለት ዓመት በፊት የመታወቂያ ጉዳይ መረጃ በሚል የፊልም ባለሙያው ያሬድ ሬድ ቹመቴ ተከታታይ ጽሁፎቹን በፌስቡክ አስነብቧል። ያሬድ መታወቂያ ላይ ኢትዮጵያዊ የሚለው ዜግነት ነው መስፈር ያለበት በማለት በብቸኝነት አቤት እያለ የገጠመውንም በተከታታይ በፌስቡክ ጽሁፎቹ ለአደባባይ በማቅረብ ከፍተኛ ግንዛቤ አስጨብጧል። ያሬድ የመታወቂያ ጉዳዩ ላይ ያቀረበው የአመታት ውትወታው እልባት ሊያገኝ መዳረሱን በመመልከቱም እንኳን ደሳለን እንኳን ደሳላችሁ፣ ምኞታችን ዳር ደርሷል። የአዲስ አበባ ነዋሪዎች መታወቂያ መመሪያ ተሻሻለ ሲል ደስታውን ገልጧል። የማንነት ጥያቄ ላለፉት ሁለት አስርት ዓመታት ስር በሰደደ መልኩ ሲሰራበት ቆይቷል። እናም በአሁኑ ወቅት በየቦታው የማንነት ጥያቄና ግጭቶች ሄድ መለስ ሲሉ ይስተዋላሉ። ከሰሞኑ የራያ ነዋሪዎችን የሚመለከት የራያ ሕዝብ ጩኸት ይሰማ በሚል መፈክር አዲስ አበባ ዋናው የቴሌቪዥን ጣቢያ ሕንፃ ፊት ለፊት ሰልፍ ተከናውኗል። ሰልፈኞቹ ሞት አፈናና ጭቆና አይቁም ሲሉ ተደምጧል። አዲስ አበባ ዋናው የቴሌቪዥን ጣቢያ ኢቲቪ ሕንፃ ፊት ለፊት ሰልፍ ተከናውኗል። ሰልፈኞቹ ሞት፣ አፈናና ጭቆና ይቆም ሲሉ ተደምጧል። አማኑኤል ፓራሜራ እንደምናደራችሁ ራያ፣ ወሎ፣ አማራ ከተዳፈነበት ከተረሳበት አይደረግም ከተባለበት የጨለማው ዘመን ወጠን በግልጽ በአደባባይ መብታችን መጠየቃችን ደስ ይላል። ይህ ቀን እንደሚመጣ እርግጠኛ ነበርን ሲል ፌስቡክ ላይ ጽፏል። የረቡለት የአዲስ አበባው ሰልፍ በተደረገበት ምሽት የትግራይ ክልል የትግራይንና የህዝቦቿን አንድነት ለማዳከም ሆን ተብሎ የሚካሄድ በማንነት ላይ ያነጣጠረ ጥቃት ተቀባይነት የሌለው እንደሆነ የሚያሳስብ መግለጫ አውጥቷል። ሰልፉንም መግለጫውንም በተመለከተ በማህበራዊ መገናኛ አውታሮች ከተለያዩ አቅጣጫዎች የሚሰጡ አብዛኞቹ አስተያየቶች በዋናነት ራያ የኛ ነው የሚል መልእክት ላይ ያተኮሩ ናቸውም። አድማጮች የታማኝ ንግግር የአዲስ አበባ መታወቂያና የራያ ጥያቄ በሚል ርዕስ ያጠናቀርንላችሁ የማህበራዊ መገናኛ ዘዴዎች ቅኝት ዝግጅታችን በዚሁ ይጠናቀቃል ማንተጋፍቶት ስለሽነኝ መልካም ጊዜ ጠናሽጥልኝ